ከቤቱ ጓሮ ጥሩ መጫወቻ ሜዳ አላችሁ? አዎ፣ ለተማሪዎች የተሰራ አለ። አሮጌዎች ቤቶች መፍረስ አለባቸው? አዎ፣ መፍረስ አለባቸው። ቤትህና ትምህርት ቤትህ ይቀራረባሉ? አዎ፣ በጣም ይቀራረባሉ። ጤንነት ከትናንቱ ዛሬ እንዴት ነው? ዛሬ በጣም ደህና ነኝ። ከዚህ ወደ አገርዎ መቼ መነሳት ይፈልጋሉ? ካንድ ሳምንት በኋላ እነሳለሁ። ከውጭ ጉዳይ ሚኒስትሩ ጋር መቀጣጠር ይፈልጋሉ? አዎ እፈልጋለሁ። ልጅህ እናንተ ትመሳሰላላችሁ? በጣም አንመሳሰልም። የትምህርት ቤቱን ኃላፊነት ወሰድህ? አዎ ወሰድሁ። ወደ ኒውዮርክ መቼ መነሳት ትፈልጋላችሁ? ዛሬ ከሰዓት በኋላ እንነሳለን። መቼ ትመለሳላችሁ? በማግስቱ እንመለሳለን። እዚህ ገደማ ሆቴል አለ? አዎ ሁለት ጥሩ ሆቴሎች አሉ። ለማ ለምን የመንግሥቱን ሕግ ይጥሳል? በእውነቱ አላውቅም። አገረ ገዢው በጣም ሀብታም ነው? አዎ በጣም ሀብታም ነው። ከአባትና ከእናቴ ጋር መተዋወቅ አወቅ ያስፈልግሃል። አዎ ያስፈልገኛል። ጨለማ ቤት ውስጥ ለምን ተቀመጥህ? ብርሃን ስለሌለ ነው። ራስ ሆቴል ገደማ ሌላ ሆቴል ታውቃለህ? የለም፣ አላውቅም። ትናንትና ግብዣው ቦታ ሄዳችሁ ነበር? አዎ ሄደን ነበር። ከለማ ጎን የቆመው ማን ነው? ወንድሙ ነው። ዛሬ ለምሳ የጋበዘህን ሰው ታውቃለህ? የለም፣ አላውቅም። እዚህ ሀገር የመጣህ በድንገት ነው? የለም፣ በድንገት አይደለም። ከትምህርት ሚኒስትሩ ጋር ተዋወቃችሁ? አዎ ተዋወቅን። የኔን መኪና መንዳት ትፈልጋለህ? የለም አልፈልግም። ቤቱን ንጹሕ ያደረገው ማን ነው? የኔ ባለቤት ነች። ወደ ኒውዮርክ በመሄድህ ደስ አለህ? አዎ በጣም ደስ አለኝ። ቀደም ብሎ የመጣው የማን ሹም ነው? የሰራተኞቹ ሹም ነው። ቁጭ ብላ ጋዜጣ የምታነበው ሴት ማን ናት? አስተማሪያችን ናት። ከመጽሐፍ ቤት ፈጠን ብላችሁ መጥታችሁ ምን ሠራችሁ? ላስተማሪያችን የምስጋና ደብዳቤ ጻፍን። ለማጠጋ ብሎ ምን ነገረው? ራበኝ ብሎ ነገረኝ። መሀንዲሶቹ ከሐኪሞቹ ራቅ ብለው ተቀመጡ? የለም፣ አብረው ተቀመጡ። ሰራተኞች በርከት ብለው ቢመጡ ስራውን ዛሬ የሚጨርሱ ይመስላችኋል? ምናልባት እንጨርሰው ይሆናል። አዲስ ቤት በመስራቱ ደስ አለው? አዎ፣ በጣም ደስ አለው። ፈጠን ብላ ሄዳ ምን ይዛ መጣች? ምንም ይዛ አልመጣችም። እንግዶች በስንት ሰዓት መጡ? ከሰዓቱ ቀደም ብለው መጡ። ቁጭ ብለች ተናገርሽ? አዎ፣ ቁጭ ብዬ ተናገርሁ። ከአባትና ከእናቱ ጋር ይኖራል? የለም፣ ትንሽ ራቅ ብሎ ብቻውን ይኖራል። ቀደም ብሎ ከባዱን ሸክም ወሰደ? የለም፣ አልወሰደም። ቀደም ብላ ከማን ጋር ተቃጠረች? ከወንድሟ ጋር ተቃጠረች። ቁጭ ብሎ ምን አየ? ምንም አላየም። ገንዘቡን ለዮሐንስ ሲሰጠው ጥሩነሽ ምን አለች? መለስ ብላ አይታው ሄደች። ቁጭ ብሎ ካየህ በኋላ ምን አለህ? ነገ እመጣለሁ ብሎ ሄደ። ቀደም ብላችሁ ሄዳችሁ ምን ትሰራላችሁ? ወደ ሲኒማ ቤት እንሄዳለን። ደስ ብሎኛል ብሎ የነገረህ ሰው ማን ነው? ያንተ ልጅ ናት። ራቅ ብሎ የተቀመጠውን ሰው ታውቃለህ? አዎ፣ አውቃለሁ። ጠጋ ብለው ቢነግሩ ትሰማለህ? አዎ፣ እሰማለሁ። የብርቱካን ጭማቂውን ራቅ አድርጎ ያስቀመጠው ማን ነው? ለማ ነው። አልጋው ላይ ቁጭ ብሎ ምን ያደርጋል? አማርኛ መጽሐፍ ያነባል። ለጥሩነሽ ቀረብ ብለህ ነገርሃት? አዎ ቀረብ ብዬ ነገርኋት። ይህን አረፍተ ነገር ጻፍ አድርጎ የሰጣችሁ ማን ነው? አቶ ለማ ነው። ትንሽ አረቄ ጠጣ ማድረግ ትፈልጋለህ? ካገኘሁ ደስ ይለኛል። አሮጊቷ ሴትዮ ቀደም ብላ መጣች? አዎ ቀደም ብላ መጣች። ያቶ ለማ ልጅ ገባ ብላ ምን ነገረችህ? እናቷን ለማየት መሄዷን ነገረችኝ። አዲሱን ልብስ ለበስ አድርጎ የት ሊሄድ ይፈልጋል? ወደ ስራው ሊሄድ ይፈልጋል። እጁን ታጠብ አድርጎ ምን ሊሰራ ነው? ምሳውን ሊበላ ነው። ወደ ዩኒቨርስቲ መቼ መሄድ ትፈልጋለህ? ቡናዬን ጠጣ አድርጌ ሄዳለሁ።